ዛሬ ስብሰባ ያካሄደው የኢትዮጵያ ሕዝብ ተወካዮች ምክር ቤት በወቅታዊና በንጹሀን ዜጎች ላይ በወቅታዊ የጸጥታና በንጹሀን ዜጎች ላይ በተፈጸሙ ጥቃቶች ዙሪያ ተወያይቶ በየትኛውም የሀገሪቱ አካባቢዎች በሲቪሎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በሕግ እንዲጠየቁ ውሳኔ አስተላልፏል። የአማራ ብሔራዊ ንቅናቄ አብን በሰጠው መግለጫ ደግሞ በወለጋ ዞኖች በአስቸኳይ አዋጅ ወይም የአስቸኳይ ጊዜ አዋጅ እንዲታወጅና በፌዴራል የጸጥታ ተቋማት እንዲመራ ጠይቋል። በኦሮሚያ ክልል የዘር ማጥፋት እየተካሄደ ነውም ብሏል። ለዚህም መንግስት ኦነግ ሸኔ ወይም ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን አካል ተጠያቂ አድርጓል። መንግስትና የ ሕዝብ ተወካዮች ምክር ቤት ኃላፊነታቸውን ባለመወጣትም ተባባሪ ናቸው ሲል ከሷል። በነገራችን ላይ አድማጮች በትላንትናው ምሽት እንዳስደመጥ ነው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና የኢትዮጵያ መንግስት በምክር ቤቱ በአሸባሪነት የፈረጀው ና ኦነግ ሸኔ የሚለው የታጠቀ ቡድን ቃል አቀባይ በዚህ ድርጊት እጁ እንደሌለበት በመግለጽ መንግስትን ተጠያቂ ማድረጉን መዘገባችን ይታወሳል። ኬኔዲ አባተ ነው የዛሬውን የህዝብ ተወካዮች ምክር ቤት ና የአብንን መግለጫ የተከታተለው። ዝርዝሩ እንደሚከተለው ይቀርባል። የህዝብ ተወካዮች ምክር ቤት ዛሬ ስድስተኛ ልዩ ስብሰባውን ካካሄደ በኋላ ባወጣው የውሳኔ ሀሳብ በቅርቡ በተለያዩ የአገሪቱ አካባቢዎች የህይወት ማጥፋትን ጨምሮ በንጹሐን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን በጽኑ እንደሚያወግዝ አስታውቋል። ምክር ቤቱ በዚሁ የውሳኔ ሀሳቡ በንጹሐን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን አጣርቶ በጉዳዩ ዙሪያ ለምክር ቤቱና ለህዝቡ በቂ መረጃና ምክረ ሀሳብ የሚያቀርብ ልዩ ኮሚቴ እንዲቋቋም ወስኗል። ኮሚቴው ለቀጣይ እርምጃዎች የሚረዳ ምክረ ሀሳብ እንደሚያቀርብም ነው ያመለከተው በየደረጃ ያሉ አመራሮች፣ የጸጥታ አካላትና የፍትህ ተቋማት የህዝቡን ደህንነትና ሰላም እንዲያስጠብቁም ያሳሰበው ምክር ቤቱ በየትኛውም የአገሪቱ ክልልና አካባቢ በሲቪል ዜጎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በህግ እንዲጠየቁ ሲልም ውሳኔ አሳልፏል። ከቀያቸው የተፈናቀሉ ዜጎችን መልሶ የማቋቋም ስራ በአስቸኳይ እንዲከናወንም ወስኗል። ለጥቃቱ ሰለባዎች የአንድ ደቂቃ የህሊና ጸሎት መደረጉንም ነው ምክር ቤቱ የገለጸው። በተያያዘ ዜና በኦሮሚያ ክልል ምዕራብ ወለጋና ቄሌ ሞለጋ የተፈጸሙትን ብሔርን መሰረት ያደረጉ የንጹሐን ግድያዎችን በማስመልከት የአማራ ብሔራዊ ንቅናቄ አብን ዛሬ ከሰዓት በኋላ በሰጠው መግለጫ በአማራ ህዝብ ላይ የዘር ማጥፋት ጭፍጨፋ ተባብሶ ቀጥሏል ሲል አስታውቋል። የአብንን መግለጫ በንባብ ያሰሙት የፓርቲው ህዝብ ግንኙነት ኃላፊ ጣሂር መሐመድ ለወንጀሉ መንግስት ኦነግ ሸኔ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የህዝብ ተወካዮች ምክር ቤትንና መንግስትንም ኃላፊነታቸውን እንዳልተወጡ እንደወጡ በመግለጽ ተችተዋል። በኦሮሚያ ክልል ላለፉት አራት ዓመታትና አሁንም የዘር ማጽዳት ወንጀል እንደቀጠለ ይገኛል። የዘር ማጥፋት ወንጀል አራማጁና ሽብርተኛው የኦነግ ሸኔ ሰራዊት ወይም የኦሮሞ ነፃ አውጪ ሰራዊት ከይፋዊና እና ህቡ አጋሮቹ ጋር በመተባበር እንዲሁም የመንግስትን ሀብትና መዋቅር በመጠቀም በአማራ ህዝብ ላይ እየፈጸሙ ያሉትን የዘር ማጥፋት ወንጀል ያለ ተከላካይ አጠናክረው ቀጥለዋል። በብዙ ምዕራፍ በተከፈለው የዚህ የተቀናጀ ተከታታይና ስልታዊ የዘር ማጥፋት ወንጀል ብዙዎቹ ሀብትና ንብረታቸውን አጥተዋል። ሆኖም የህዝብ ተወካዮች ምክር ቤት የፌዴራልና የክልል መንግስታት በአማራ ህዝብ ላይ ሲፈጸም የቆየውንና እየተፈጸመ ያለውን የዘር ማጥፋት ወንጀል በመካድ በመሸፋፈን በማቃለል እና ወንጀሉን በስሙ ባለመጥራት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለማስቆም፣ ለመከላከል እና ቀጣይነቱን ለመግታት የሚያስችል ስምምነትና ተግባራዊ እርምጃዎችን ለመውሰድ ፍቃደኛ ባለመሆን በዘር ማጥፋት ወንጀሉ በይፋና በህቡ ተሳትፎ እያደረጉ ያሉ ወንጀለኞች በህግ አግባብ እንዳይጠየቁ በማድረግ በአማራ ህዝብ ላይ የተፈጸመ ላለው የዘር ማጥፋት ወንጀል ተባባሪ ሆኗል። የፌዴራልና የኦሮሚያ ክልል መንግስታት ግን ዜጎችን ከጥቃት ለመከላከል ቸልተኛ እንደሆኑ የሚቀርቡባቸውን ውንጀላዎች አይቀበሉም። በተወካዮች ምክር ቤት በሽብርተኝነት በተፈረጀውና ና መንግስት ኦነግ ሸኔ በሚለው ቡድን ላይ ወታደራዊ እርምጃ በመውሰድ ላይ መሆኑን መንግስት መግለጹ አይዘነጋም። በቄሌ ሞለጋ የተፈጸመው ጭፍጨፋም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በመንግስት የሚፈጸምበትን ጥቃት መቋቋም አቅቶት በመሸሽ ላይ እያለ መው እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጾቻቸው መግለጻቸው ይታወሳል። ይሁን እንጂ መንግስት ሸኔ እያለ የሚጠራውና የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቢ ደግሞ ለግድያው የመንግስትን ታጣቂ ሚሊሻዎች ተጠያቂ አድርገው፣ በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። አገዛዙ ጣት ስለጠቆመ ከተጠያቂነት የሚያመልጥ ይመስለዋል ሲሉ ኦዳ ተርቢ ከትናንት በስቲያ በትዊተር ገጽ ገጻቸው ጽፈዋል። እርሳቸው ይህንን ይበሉ እንጂ የአሜሪካ ድምፅ ያነጋገራቸው የአይን ማኞች ግን ጥቃቱ እነሱ ሸኔ ሲሉ በገለጹት ታጣቂ ቡድን መፈጸሙን ተናግረዋል። ታጣቂዎቹ በመሳሪያ እየተደራጁ መሆናቸውንም ነው የገለጹት። የአማራ ብሔራዊ ንቅናቄ በዛሬው መግለጫው በንጹሐን ላይ ጥቃት እየተፈጸመባቸው ባሉ የወለጋ ዞኖች የአስቸኳይ ጊዜ እንዲታወጅ የጠየቀ ሲሆን የዘር ጭፍጨፋ እንዲፈጸም ቀስቅሰዋል ያላቸው የኦሮሚያ ክልል ልሂቃንና ፓርቲዎችም እንዲጠየቁ አሳስቧል። በወለጋ እና አካባቢው በሕዝብ ተወካዮች ምክር ቤት አስቸኳይ ጊዜ አዋጅ እንዲታወጅ እና በፌዴራል የጸጥታ ተቋማት ቁጥጥር ስር እንዲሆኑና የጥቃቱ ሰለባና ተጋላጭ አማራዎች ራሳቸውን ለመከላከል ይረዳቸው ዘንድ በሚሊሻነት ተደራጅተው መሳሪያ እንዲታጠቁና ና በአካባቢው የሚሰራውን የጸጥታ ስራ በአጋዥነት አብረው እንዲከውኑ እንዲደረግ የዘር ጭፍጨፋ እንዲፈጸም ቅስቀሳ ሲያደርጉ እያደረጉ ያሉ የተቃዋሚ ፓርቲ አመራሮች፣ ግለሰቦች፣ ሚዲያዎች በወንጀሉ ተጠያቂ እንዲሆኑ በዩጎዝላቪያ ሰርቦች በኮሶቮ ጦርነት እንደከፈቱት አማራው በኦሮሞ ላይ ጦርነት አውጇል የሚል ሀሰተኛና እጅግ አደገኛ ቅስቀሳ ማድረጋቸውን በሚዲያ ተከታትለናል። የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ ከአማራ ክልል በተለያዩ አቅጣጫዎች ወደ ኦሮሚያ ክልል የታጠቁ ኃይሎች እየገቡ እንደሆኑ ገልጿል። ይሁን እንጂ አብን ይህን መግለጫ አጣጥሏል። የአብን ሊቀመንበር ዶክተር በለጠ ሞላ በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረ እየተደረገና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም፣ ፖለቲካልም አይደለም። ፖርዛት ማሰር ይሄ ፖለቲካል አይደለም። ይሄ ሌላ ሌላስ የሚሰጠው ካልሆነ በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም፣ አልገባም፣ እንዲገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናውን መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ሊቅ እንደሆነ ነው የምናምነው። የፌዴራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው የምናምነው። የአማራ ክልል ታጣቂዎች ወደ ኦሮሚያ ክልል ገብተዋል በሚል የሚቀርበውን ውንጀላ በተመለከተ ከመንግስት አካል እስካሁን የተሰጠ ምላሽ የለም። ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረትም አልተሳካም። አብን ሰሞኑን የተፈጸሙትን ጨምሮ ባለፉት አራት ዓመታት በኦሮሚያ ክልል ተፈጽመዋል ያላቸውን የዘር ማጽዳት ወንጀሎች የሚመረምር ልዩ አቃቤ ሕግ እንዲቋቋም ይህ ኢሰብአዊ የወንጀል ድርጊትም የዘር ማጽዳት በሚል ስያሜ እንዲ ጠራ እንዲሁም ብሔራዊ የሐዘን ቀን እንዲታወጅም ጠይቋል። በምዕራብ ወለጋና በቄሌም ወለጋ ሰሞኑን በተከታታይ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ ንጹሐን ዜጎች መጨፍጨፋቸውን የአካባቢው ነዋሪዎች እንዲሁም መንግስት የገለጸ ቢሆንም እስካሁን የሟቾችን ትክክለኛ መጠን በተመለከተ በመንግስትም ይሁን በሰብአዊ ድርጅቶች በኩል የወጣ ይፋዊ ቁጥር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ